ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮንሶ ውስጥ የተቀሰቀሰው ግጭት ዛሬም እያነጋገረ ነው። የተመለመሉ ተዋጊዎች ሰባ በሚባል ቦታ ሁለት ቀበሌዎች ጋር በከባድ ውጊያ ላይ ነው ያሉ፣ ከትላንትና ማታ ጀምሮ እስካሁን ድረስ በህዝብ እንደተመረጡ ከሚነገረው የኮሚቴ አባላት አንዱ አቶ ገመቹ ገንሴ ናቸው። ዛሬ ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴ ነው ያለው ህብረተሰቡ። እኚህኛዋ ደግሞ የደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ኸይሬዲን ናቸው። ሁለቱ ወገኖች በየበኩላቸው የሚሉትን ጨምሮ አሁንም መቀጠሉ በሚነገርለት ግጭት ዙሪያ የተጠናቀረ ዘገባ የዕለቱ አብይ ርዕስ ይሆናል። የሪዮ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ዛሬ ወደ ስቱዲያችን ብቅ ብሏል። በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆችን ወደ ላይ በማጣመር በኢትዮጵያ የዜጎች መብት ጥሰት ተቃውሞ የሆነውን ምልክት ፈይሳ በዚህ ሳምንት በዋሽንግተን ዲሲ ስለጀመረው አዲስ ውጥን ይነግረናል። ለምሽቱ ካሉን ሌሎች ዜናዎች ደግሞ ኤርትራ ራሷን እንደ ዳዊት ዩናይትድ ስቴትስን እንደ ጎሊያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱበትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ደቡብ ሱዳን ላይ የጦር መሳሪያ ማዕቀብ የመጣሉ እርምጃ ከሚቀር ዘግይቶም ቢሆን መወሰዱ ይበጃል ሲሉ ተንታኞች አሳሰቡ። የሚሉትና ሌሎችም አሉን። ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከሐሙስ መስከረም 15 2009 ዓ ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪገስ። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የምሽቱን የዓለም ዜና ኤርትራ ራሷን እንደ ዳዊት ዩናይትድ ስቴትስን እንደ ጎሊያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ አስታወቁ። ረዳት ሚኒስትሯ ትናንት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በአሜሪካና በኤርትራ መካከል ያለው ግንኙነት ዋሽንግተን እንዲኖር የምትፈልገው አይነት አለመሆኑን ተናግረዋል። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደ በዚህ የማኝነት መድረክ ላይ ቀርበው የተናገሩ ሌሎች ምስክሮች የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫና የየራሳቸውን የመፍትሄ ሀሳቦች አቅርበዋል። የኤርትራ መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምበሲ ኒውዮርክ ደግሞ ወደሚገኘው የኤርትራ ሚስዮን ወደ አስመራን በመደወል የተደረጉ ሙከራዎች አልተሳኩም። ዝርዝሩም በምሽቱ የመጽሔት ክፍለ ጊዜ እናቀርባለን። ደቡብ ሱዳን ላይ የጦር መሳሪያ ማዕቀብ የመጣሉ እርምጃ ጭራሽኑ ከሚቀር ዘግይቶም ቢሆን መወሰዱ ይበጃል ሲሉ ተንታኞች ያሳሰቡ የዩናይትድ ስቴትስ የደቡብ ሱዳን መንግስት በጦርነት ወደ ተበሳሰከችው ሀገር አህጉራዊ የጥበቃ ኃይል እንዳይመደብ ካደናቀፈና የተባበሩት መንግስታት ድርጅት ሰራተኞችንም ሰላም አስከባሪዎች እንቅስቃሴ ማደናቀፉን ከቀጠለ የጦር መሳሪያ እቀባ እንዲጣል ድጋፍ ሰጣለሁ ስትል አስታውቃለች። ማስፈራራቱ ብቻ ምን ያህል ተጽዕኖ ሊያሳድር ይችላል? የቀድሞ የተባበሩት መንግስታት ድርጅት የደቡብ ሱዳን ልዩ ባለሙያዎች ኮሚቴ አብል ሉክ ቫን ቮንደርፎርት የዩናይትድ ስቴትስ በእቀባ የማስፈራራቱን መንገድ ከአሁን በፊት በተደጋጋሚ ተጠቅማበታለች። ባለፈው ዓመት መንግስቱ ከአማጽያኑ ጋር የሰላም ስምምነት እንዲፈርም የተደረገው በዚህ ነው ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የዩናይትድ ስቴትስ መንግስት በሀገራቸው ላይ ተጥሎ የቆየውን የምጣኔ ሀብት እቀባ ለማንሳት ዝግጁ መሆኑን ትናንት ከፕሬዝደንት ባራክ ኦባማ ይፋ የተደረገላቸው የሚያንማሯ መሪ አውንሳን ሱቺ ዛሬ ደግሞ ከኮንግረስ መሪዎች ጋር ይነጋግራሉ። ከህግ አውጪው ምክር ቤት የውህዳኑ ዴሞክራቶች መሪ ናንሲ ፐሎሲና ከብዙሃኑ ሪፐብሊካኖቹ መሪ ሚች መኮነል ጋር ተገናኝተው እንደሚነጋገሩ ታውቋል። ከዚያም ከአሜሪካውያን የንግድ ተቋማት መሪዎች ባሰናዱላቸው የራት ግብዣ ላይ እንደሚገኙም ተነግሯል። በአንድ የዋሽንግተን ትምህርት ቤት ከተማሪዎች ጋር የጥያቄና መልስ ዝግጅትም አላቸው ተብሏል። አውንግ ሳን ሱ ቺ አሁን የኢኮኖሚ ዕቀባው መነሳት ያለበት ወቅቱ መሆኑን የምክር ቤቱን ቁልፍ አባላት ለማሳመን እንደሚሞክሩ ነው የሚጠበቀው። ከባድ የምግብ እጥረት ወዳለበት የሶሪያዋ አሌፖ ከተማና ና ሌሎችም አካባቢዎች የሚሄዱ የሰብአዊ እርዳታ ጭነት ተዘጋጅቶ እየተጠባበቀ መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ገለጡ። ሆኖም ከሶሪያ መንግስት ፈቃድ እስከምናገኝ እየጠበቅን ነው ነው ያሉት የመንግስታቱ ድርጅት ልዩ ልኡክ ያን ኤግላንድ ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል የሰብአዊ ረድኤቱ ጭነት ነገ አርብ አሌፖ ይገባል ብለው ተስፋ እንደሚያደርጉም አስታውቀዋል። እነኚህ ጀግና የሰብአዊ እርዳታ ሰራተኞች በውጊያ የተጠመዱትንና ተከበው ያሉትን ሴቶችና ሕጻናት እንዲሁም ቁስለኞች፣ ሲቪሎች ለመርዳት ዝግጁ ሆነው እየጠበቁ ነው። እናንተ ምግብ ብላችሁ የምትበሉ በእድሜዋም ትላልቅ የሆናችሁ ሰዎች እባካችሁ የፖለቲካውና የቢሮክራሲውን አሰራር መሰናክሉን አንሶላቸው ሲሉ ያኔግላንድ ተማጽነዋል። የሰብአዊ ረድኤት በአጣዳፊነት ለሚያስፈልጋቸው ሲቪሎች ማስገባት በዩናይት ስቴትስ በሩሲያና በዩናይት ስቴትስና በሩሲያ የተሸመገለው ከሰኞ ጀምሮም ስራ ላይ የዋለው የሶሪያ ተኩስ አቁም ዋና አካል መሆኑ ይታወቃል። ዩናይትድ ስቴትስ እና እስራኤል ትናንት በውጭ ጉዳይ ሚኒስቴር በተደረገ ስነ ስርዓት የአስር አመታት የወታደራዊ እርዳታ ስምምነት ተፈራርመዋል። የአሜሪካ ድምጽ ራዲዮ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። በተፈረመው የመከላከያ ስምምነት መሰረት እስራኤል እንደ አውሮፓ አቆጣጠር ከ2019 እስከ 2028 ዓ.ም በሚኖረው ጊዜ ውስጥ የ38 ቢሊዮን ዶላር እርዳታ ታገኛለች። በየአመቱ ስታገኘው ከቆየችው የ3 ቢሊዮን ዶላር እርዳታ ወደ 3.3 ቢሊዮን ዶላር ከፍ እንዲል ያደርጋል። ለእስራኤል ሚሳኤል መከላከያ ደግሞ በየአመቱ ተጨማሪ 500 ሚሊዮን ዶላር ይሰጣታል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ሱዛን ራይስ ያብራራሉ ሚሊ በዩናይትድ ስቴትስ ታሪክ ለማንኛውም ሀገር ይህን ያክል ትልቅ ወታደራዊ እርዳታ ሲደረግ ለመጀመሪያ ጊዜ ነው። በሀገሪቱ ደረጃ ወጪ ለመቀነስና ቁጠባ እንዲኖር ለማድረግ ቀበቷችንን ጠበቅ በምናደርግበት በአሁኑ ወቅት ለእስራኤል ወታደራዊ እርዳታ በማቅረብ ረገድ ቁርጠኝነታችንን አሳይተናል። ይህም ዩናይትድ ስቴትስ ለእስራኤል ጸጥታ መጠበቅ ያላት ቁርጠኝነት የማይነቃነቅ መሆኑን ያመለክታል። የእስራኤል ተጠባባቂ የብሔራዊ ጸጥታ አማካሪ ጃኮብ ነገል፣ ይህ ወታደራዊ እርዳታ እስራኤል ከማንኛውም አደጋ ራሷን በራሷ ለመጠበቅ ያስችላታል ብለዋል። ስትሮንግ ኢስራኤል ኢዝ አን አይላንድ ኦፍ የእስራኤል ጠንካራ መሆን የትርምስ ማዕበል ባለበት የመካከለኛው ምስራቅ የመረጋጋት ደሴት መፈጠር ማለት ነው። በክልላችንና ከዚያም ውጪ በሽብር ኃይሎችና በጽንፈኞች ላይ በሚደረገው ትግልም ጠቃሚ አጋር መሆን ነው። ዩናይትድ ስቴትስና እስራኤል እንዲህ አይነት የወታደራዊ እርዳታ ስምምነት ያደረጉት ከብዙ ወራት ድርድር በኋላ ነው። እስራኤል ከአሜሪካ የሚሰጣትን ወታደራዊ እርዳታ የአሜሪካ መሳሪያዎችን በመግዛት ላይ እንድታውለው ተስማምታለች። ከአሜሪካ ተጨማሪ ገንዘብ ለማግኘት የምክር ቤት አባላትን የማሳመን ዘመቻ ላለ መክፈትም ቃል ገብታለች። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የወታደራዊ እርዳታው ስምምነት ዩናይትድ ስቴትስ ትልቋ የእስራኤል ወዳጅና አጋር መሆኗን ያሳያል ብለዋል። የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ ሂለሪ ክሊንተን ካመማቸው የሳምባ ምች ኒሞኒያ ለማገገም ለሶስት ቀናት ረፍት ካደረጉ በኋላ ዛሬ የምረጡኝ ዘመቻቸውን ሊቀጥሉ ወጥተዋል። ሪፑብሊካኑ ተቀናቃኛቸው ዶናልድ ትራምፕ ግን ክሊንተን አሁንም ብርቱ አይደሉም እያሉ ነው። ዛሬ ክሊንተን ወደ ሁለቱ ች በተቀራራቢ ድጋፍ ወደሚፎካከሩባትና በተደጋጋሚ የምረጡኝ ዘመቻ ወደ አካሄዱባት ሰሜን ካሮላይና ክፍለ ግዛት ተጉዘዋል። በኋላ ደግሞ በዋሽንግተን ከፕሬዚደንት ባራክ ኦባማ ጋር ሆነው ጠንካራ ደጋፊዎቻቸው ከሆኑት የላቲን አሜሪካ ዝርያ አሜሪካውያን መሪዎች ጋር የራስ ዝግጅት ይኖራቸዋል ተብሏል። ትራምፕ ቀደም ብለው በአንድ የኒውዮርክ የመጣኔ ሀብት መሪዎች ማህበር ላይ ንግግር አድርገዋል። ከዚ ያም ወደ ኒውሃምሽር ክፍለ ግዛት ተጉዘዋል። ባለፈው እሁድ ኒውዮርክ ውስጥ በግልጽ ሲንገዳገዱ የተስተዋሉት ክሊንተን አሁን ካመማቸው በደንብ እየዳኑ ነው ያሉት ሐኪማቸው በዩናይትድ ስቴትስ ፕሬዝደንትነት ለማገልገልም በሚገባ ብቁ ናቸው ሲሉ መስክረውላቸዋል። ክሊንተን ዛሬ ለጋዜጠኞች በሰጡት ቃል ቆይቼም ቢሆን የሐኪሜን ምክር ማዳመጤና ማረፌ ደስ ብሎኛል ብለዋል። ዶናልድ ትራምፕ ደግሞ የዘመቻ ክፍላቸው ባለፈው ሳምንት ያደረጉትን የጤና ምርመራ ውጤት በዛሬ ዕለት ይፋ አድርጓል። ለፕሬዚደንትነት መወዳደር የሚጠይቀው ጥንካሬ ያላቸው እሳቸው እንጂ ክሊንተን አይደሉም ማለታቸው ተጠቅሷል። በመጨረሻም በመጨረሻም የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ በአትላንቲክ ውቅያኖስ የመጀመሪያው ብሔራዊ የባህር ሀብት ጥበቃ መታሰቢያ ክልል መቋቋሙን ዛሬ ይፋ አደረጉ። በዚህም በዩናይት ስቴትስ ሰሜን ምስራቃዊ ክፍል የኒው ኢንግላንድ ክፍል ጠረፍ ውቅያኖሱ ስር በትናንሹ በትንሹ ወይም በጥቂቱ 12950 ካሬ ሜትር ካሬ ኪሎ ሜትር ስፋት ያለው ተራሮችና ሸለቆዎች ጥበቃ ይደረጋል ተብሏል። አድማጮች ለሰዓቱ የተያዘ የዜና ክፍለ ጊዜ በዚሁ ያበቃል። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ክፍል ነው። አስተናጋጆቻችሁ አላ ከበደና ቆንጅት ታየነን ለምሽቱ በርከት ያሉ ቅንብሮች ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ ያህል እናሰማችሁ። ሀገራችን ውስጥ በኢትዮጵያ መንግስት ሲጨፈጨፉ የነበሩት ብዙ ሰዎች፣ ነፍሰ ጡር፣ ህጻን ልጆች፣ ሽማግሌዎች ወጣቶች ከዩኒቨርሲቲ እየተባረሩ ነው። ለነሱ ይህ ዓለም ምንም መፍትሄ መስጠት አልቻለም። ውጭ ሀገር ህዝቡ ሰላማዊ ሰልፍ ይወጣል። ከዛ ህዝብ የተደፈነ የነሱ ድምፅ በማሳየት በጣም ደስ ብሎኛል። የሪዮ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ዛሬ ወዲህ ወደ ስቱዲያችን ብቅ ብለዋል። በፌስቡክ የአድማጮች አስተያየት ያካተተ ቅንብር ቆየት ብሎ ይቀርባል። የኢትዮጵያዊነት ዜጎች በመንግስታቸው ላይ ዋና አዛዥ መሆናቸውን እና አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደረጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል? በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ትረጭተናል። አሁን ኢትዮጵያ ውስጥ የተፈጠረው ቀውስ ደግሞ ድንገት ተነዳ ነገር አይደለም። ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እንቢተኝነት ትግሉ ያደገው ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባዜ ነው። የቀደሙት ፕሮፌሰር ብርሃኑ አበጋዝ በእውቁ የዊሊያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉ ሊቀመንበር ናቸው። በበርካታ ኢትዮጵያ ነክ ጽሁፎቻቸው የሚታወቃሉ። አቶ በትሩ ገብረ እግዚአብሔር ሁለተኛ ላይ የሰማችኋቸው በዳላስ ቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ ናቸው። በምሽቱ በኢትዮጵያ ወቅታዊ ጉዳዮችና መጪ መንገዶች ዙሪያ ባተኮረው ተከታታይ ውይይት የምትሰሟቸው ድምፆች ናቸው። በሁለተኛው አጋማሽ ሁሉም ይቀርባሉ። አሁን የዕለቱን አብይ ይስ በኮንሶ አንዳንድ ቀበሌዎች ተሰማርቶ የነበረው የመከላከያ ሰራዊት ቢወጣም ከአካባቢው ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ነው ሲሉ ከኮንሶ የህዝብ ተወካዮች አንዱ ነኝ ያሉት አስታውቀዋል። ለቀናት የወደቁ አስከሬኖችም እስከዛሬ ለማንሳት አልተቻለም ብለዋል። የደቡብ ክልላዊ መንግስት ቃል አቀባይ ግን ይህንን ያስተባብላሉ። ህዝቡም እየተረጋጋና ወደ ዘወትር ውሎ እየተመለሰ እየተመለሰ ነው ብለዋል። ዘገባውን ነሆ በኮንሶ የተፈጠረውን ግጭት አስመልክቶ ከኮንሶ ህዝብ 23 ተወካዮች መካከል አንዱ መሆናቸውን የሚገልጹት አቶ ገመቹ ገንሴ እንደሚገልጹት ከሆነ በመሰረቱ የተቀየረ ነገር የለም አንድ የተለወጠ ነገር ቢኖር የመከላከያ ሰራዊቱ ከአካባቢው ወጥቷል። ይሁንና በተነሳው ሰራዊት ፈንታ የተተካ የታጠቀ ኃይል አለ ነው የሚሉት ከሶስት ከሶስት የዞኑ ወረዳዎች የተመለመሉ ተዋጊዎች በአሁኑ ሰዓት ገርሰባ በሚባል ቦታ ከሁለት ቀበላት ጋር በከባድ ውጊያ ላይ ነው ያለው፣ ከትላንትና ማታ ጀምሮ እስካሁን ድረስ። ቀበሎቹ ጃርሶና ብርብርሳ ይባላሉ። ጃርሶና ብርብርሳ። አቶ ገመቹ አክለውም ግጭቱ በተቀሰቀሰባቸው አካባቢዎች እየተፈጸመ ነው ያሉትንም በሚከተለው መንገድ አብራርተዋል። እስካሁን ድረስ አስከሬን ማንሳት አለመቻሉን ከዛሬ ድረስ አስከሬን ማንሳት አለመቻሉን ጭምር መግለጽ ይፈልጋለሁ። አንድ ቦታ ላይ ስድስት አስከረን እንዳለ ተደርሶበታል። እንደዛ ስድስት አስከረኖች እንዳይነሳ ሰራዊቱ አሁንም በሆን በከፍተኛ ሁኔታ እየተከላከለ ነው ያለው እና ዛሬ ሶስተኛ ቀን ያስቆጠረ አስከረን ነው። እንግዲህ ምን እንደመሆን አይታወቅም። እንደዛ እስራቶችም በዝቷል። በአሁኑ ጊዜ እስካሁን ድረስ በትላንትናና በዛሬ ብቻ ወደ ስምንት ሰዎች ታስረዋል። ሙላሌ መንግስቱና አዲሱ ሙሉ የሚባሉት ትላንትና ዕለት ተደብድቦ ታስረዋል። ወደ ስድስት አርሶ አደሮችም እንደዚሁ ወደ ከብቶቻቸውን ለማየት በሚሄዱበት ጊዜ ታስሮ ዛሬ ይህል እንኳን እንዳያገኙ የተደረገበት ሁኔታ አለ። ከዛ ጋር ተያይዞ በጣም የሚያሳዝነው ነገር ወደ አስራ ሰባት የማረኳቸው ሰዎች ብልታቸው ነው እየተቀጠቀጡ ለመግለጽ ራሱ በሚያሳቅቅ ሁኔታ ላይ ነው የሚገኘውና በጣም የሚያሳዝነው ይሄኛው ደግሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሃይረዲን የዛሬውን የአካባቢውን ሁኔታ ለቪኦኤ ሲገልጹ እንዳሉት ሶስት መድረኮች ተዘጋጅተው ነበረ። እነዚህ ሶስት መድረኮች በአመራር በወጣቶችና ህብረተሰቡን የሚወክሉ ያሏቸው አካሎች በወቅቱ ሁኔታ ላይ ውይይት አድርገዋል ብለዋል። ህገወጥ ድርጊት ፈጽመዋል ባሏቸው አካላት ላይም መንግስት ህጋዊ እርምጃ እንዲወስድ ሀሳብ አቅርበዋል ብለዋል። በህብረተሰቡ ዘንድ አለ የሚሉትን እንቅስቃሴ በሚከተለው አኳን ገልጸውታል። ዛሬ ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴን ያለው ህብረተሰቡ ማህበራዊ ህይወቱን ሊያስቀጥል የሚችልበት እድል እና ሁሉም አካባቢ ላይ በተረጋጋ መልኩ ወደ ስራው የተመለሰበት አግባብ አለና ወደ ሌላ ቦታ የወጡም አካላት ተመልሰው ወደ ቀያቸው ሊገቡ የሚችሉበትን እድል እየተመቻቸን ያለው ወይዘሮ ሂክማ በግጭቱ ሳቢያ በንብረት ላይም ሆነ በሰው ህይወት ላይ ስለደረሰው ጉዳት ከትናንቱ የተለየ መረጃ ሊሰጡኝ እንደማይችሉ ገልጸውልኛል። አቶ ካሳይ አርካሂዶ የተባሉ የአካባቢው ነዋሪ በበኩላቸው ዛሬ የሆነውንና ራሳቸው ደረሰብኝ ካሉት ጉዳት ጋር አዛምደው ለቪኦኤ ገልጸዋል። ዛሬም አልቀነሰም ጦርነቱ። ምክንያቱም ፊትለፊት ስራዊት እየተዋጋ በኋላ ቤት ንብረቶች እያቃጠሉ ነው። ብዙ ንብረት ወድሟል። ብዙም ተፈናቅሏል። ማለት ከቤት ዛሬም ንብረቶች ብዙ እየተቃጠሉ ነው። በአይን ያየው ነው። ሩቅ ሆኜ እያየው ነው። እርሻ ላይ ያለው እህል፣ አሁን የእኛ አካባቢ እህል መሰብሰቢያ ጊዜ ነው። እህል ሳይወቀት ወደ ቤት ሳይግባ ማሳ ላይ ያለው እህል በሙሉ እየተቃጠለ፣ ማሽላ በቆሎ ሁሉ እየተቃጠለ ነው። እስከ ዛሬ በሰው ላይ የደረሰ ጉዳት አለ እናንተ አካባቢ? አዎ፣ እኔ አባቴ ጋር የተወሰነ ንብረት ነበረኝ ከብቱ ነበረኝ። አካባቢ አካባቢው ያለው ንብረት በሙሉ ተቃጥሎ አልቋል ወድሟል። እንዳለ የኮንሶ ሕዝብ በሰገን አካባቢ ሕዝቦች ዞን ሳይሆን ራሱን በሻለ ኮንሶ ሕዝብን በሚያካልል በዞን ደረጃ የተዋቀረ የአካባቢ አስተዳደር እንዲቀዳጅ ጥያቄ አቅርቦ በደቡብ ብሔሮች ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት ውድቅ እንደተደረገበት ይታወሳል። ከኮንሶ ሕዝብ ተወካዮች አንዱ እንደሆኑ የሚገልጹት አቶ ገመቹ የግጭቱ መንስኤ ይኸው ህጋዊ የህዝብ ጥያቄ ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በትናንትና ዕለት በነቀምት ከተማ ባልታወቁ ሰዎች በኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገልጿል። ከጉዳቱ በኋላ በአካባቢው የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማረራሉ። ጽዮን ግርማ ዝርዝሩን ይዛለች። በነቀምት ከተማ ነዋሪ መሆኗን የገለጸችልን ወይዘሮ ሳዲያ ኢቲቻ በነቀምት ከተማ ነገሮች ከጊዜ ወደ ጊዜ እየተባባሱ መምጣታቸውንና ሰዎች ከዛሬ ነገ ድብደባና እስራት ይደርስብናል በሚል ፍርሃት ውስጥ እንደሚገኙ ትናገራለች። በዚህ ሁኔታ ውስጥ በትናንትና ሁለት ከምሳ ሰዓት በኋላ የኢትዮጵያ መንግስት ወታደሮች የሰፈሩበት ካምፕ ላይ ማንነታቸው ባልታወቁ ሰዎች ቦምብ መወርወሩንም ትገልጻለች። ትላንትና በነቀምት ከተማ ውስጥ ደርጌ ክፍለ ከተማ የሚባል አለ ወይም ዜሮ ሁለት ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። እዛ ውስጥ እዛ የማይታወቅ እከሌ የማንለው ሰው ቦምብ በመወርወር አጋዚዎች የሞቱ አጋዚዎች አሉ፣ በዛ ላይ የቆሰሉም አሉ። ቦታው እንግዲህ ወታደሮቹ ናቸው እዛ ካምፕ ውስጥ የሚኖሩት ለነሱ ተብሎ ነው። ካሁን በፊትም እነሱ አንዳንድ ነገር ሰዎች ህዝቦች ጥያቄ ሊያነሱ ሲወጡ ቅድሚያ እነሱ ናቸው ወጥተው ሰዎችን መብታቸውን እንዳያወሩ የሚያደርጉት የሚገሉ የሚመቱት። ያንን ለመበቀል ነው ይሄ ነገር የተከሰተው ነው የሚባለው። ግን ተጨባጭ የሆነ አካል እስካሁን እከሌ ነው የተባለ የለም። እንደ ፈነዳ ብቻ ነው እኛ የሰማነው የሞቱና የቆሰሉ እንዳለ ነው። ከዛ መንገድ ላይ ደግሞ እዛው ሰፈር ደርጌ ሰፈር ወይንም ውሽ ዜሮ ሁለት ቀበሌዎች በዛ በኩል የሚያልፉ ሁላ ወንብ በፈነዳው ሰበብ ማለት ነው ብዙ ሰዎችን በ እየደበደቡ ትልቅ ትንሽ፣ አሮጊት ሽማግሌ ሳይሉ ብዙ ሰዎችን እየደበደቡ ነበር። የታሰሩ ልጆችም አሉ፣ እዛ ሰፈር ያሉት ማለት ነው። በዚህ ፍንዳታ ምን ያህል ሰው እንደተጎዳ ትክክለኛ መረጃ እንደሌላት የምትናገረው ወይዘሮ ሳዲያ በሰዓቱ ግን አካባቢው ላይ ከፍተኛ ትርምስ እንደነበር ትገልጻለች። ሌላው የከተማው ነዋሪ ወጣት ጀማል ቶላ በነቀምት የማይፈጠር ነገር የለም ከተማው በመከላከያ ፖሊሶች ቁጥጥር ስር በመሆኑ በመከላከያ ሰራዊቱና በነዋሪው መካከል ከፍተኛ ውጥረት እንዳለ ይገልጻል። የደረሰው አደጋም የዚህ ውጤት ነው ባይ ነው። ስድስት ሰዎች በጣም ጉዳት ደርሶባቸዋል። አንድ ሰው እንደጠፈ ነው። ሌሎች ሪፈር የተደረጉ አሉ፣ ወደ አዲስ አበባ እዛ ውስጥ ተሰብስቦ ያሉ ነበሩ። እነዚህ አድማ በታኙም አጋዚውም የተለያየ የጦር ቡድን ተሰባስቦ እዛ ውስጥ ነው። ቤዛቸው ማን ነው እና እዛ ላይ ነው ጥቃቱ ያነጣጠረው። ደግሞ በትንሹ የተጎድዱት ደግሞ አንድ ሀያ ሰው የመቁሰል አደጋዎች ገጥመዋቸዋል። ስድስቱ ግን ሲሪየስሊ በጣም ተጎድተዋል። እና እንግዲህ ከእሱ ጋር ተያይዞ ብዙ ድብደባ ነበር። እንግዲህ ሁሉም ኃላፊም አግዳሚም ይደበደባል። ደባ ደግሞ ሌባና ፖሊስ ህዝቡን መቀጥቀጥ ነው። አሪፉን፣ ወጣቱን፣ ህፃኑን፣ አዋቂውን ሁሉንም መቀጥቀጥ ነው፣ ማስፈራራት ነው። እና በቃ ምንም መንቀሳቀስ የማይቻልበት ሁኔታ ነበር። ፍተሻ በጣም በጣም በጣም ከባድ ፍተሻ ነበረ። በስተት እንኳን መታወቂያ ጥሎ የወጣ ሰው በጣም ትልቅ አደጋ ውስጥ ይገባ ነበር በትናንትና ትርምስ ነው ብቻ። እስከ ዛሬ ድረስ ትርምሱ የከፋ ነው። የምስራቅ ወለጋ ዞን የደህንነት ጉዳይ ኃላፊ አቶ በዳሳ ጎበና ስለዚህ ጉዳይ ተጠይቀው በፍንዳታው የሞተ ታጣቂ እንደሌለ ይናገራሉ። ቦምቤ ደርጌ ነገኛ ደርጌ በሚባለውና የጸጥታ ኃይል በሰፈረበት ቦታ ላይ ቦምብ ተወርውሯል። ማን እንደ ወረወረው ግን አይታወቅም። ከጸጥታ አስከባሪው ኃይል ሦስት ሰዎች ቆስለዋል። ከዚያ ውጪ የደረሰ ነገር የለም፣ የሞተም የለም። ነዋሪዎቹ እንደሚሉት በነቀምት ከተማ ከዚህ አደጋ በፊት በአድማ የንግድ ቤቶቻችሁን ዘግታችኋል፣ የትራንስፖርት አገልግሎት መስጠት አቋርጣችኋል የተባሉ በከተማው የሚገኙ ነጋዴዎች እየታሰሩ ቅጣት እንዲከፍሉና ሁለተኛ በአድማ አልሳተፍም ብለው እንዲፈርሙ መገደዳቸውን ይናገራሉ። አቶ በዳሳ በበኩላቸው በአሁኑ ሰዓት የታሰረ የለም፣ የታሰሩትም ከእስር ተለቀዋል ብለዋል። አድማጮች ስርጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ የትንታኔ ርዕሶች ይዘናል። ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። የኢትዮጵያ ፓርላማ መቀመጫዎች በሙሉ በገዢው ፓርቲና አጋዥ ድርጅቶች መያዛቸው ከወቅታዊ ሁኔታ አንጻር ሊጫወት ይገባው ነበር ያሉትን ሚና እንዳወሳሰበው ዶክተር አሸብር ወልደ ጊዮርጊስ አስታወቁ ይላል። የቀድሞ የግል ፓርላማ አባልና የፓን አፍሪካን ፓርላሜንት የክብር ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ለአሜሪካ ድምፅ እንዳብራሩት ፓርላማው ከስራ አስፈጻሚው ጋር የጋራ አጀንዳና ፕሮግራም አለው። የኢትዮጵያ ፓርላማ እስካሁን በወቅታዊ የአገሪቱ ሁኔታ ላይም አልተወያየም ብለዋል። እስክንድር ፌው ነው ዝርዝሩን የያዘው። የበርካቶች ህይወት የጠፋበት የኢትዮጵያ ወቅታዊ ሁኔታ በአገሪቱ ፓርላማ ርዕስ ሆኖ አልቀረበም። ይልቁን ፓርላማው ለሶስት ወራት በመደበኛ እረፍት ላይ ይገኛል። ይህ ጊዜ ደግሞ ተቃውሞዎች የቀጠሉበት፣ ግጭቶች የተካሄዱበት መሆኑ ታይቷል። እናም ፓርላማው ለምን በወቅታዊው ጉዳይ ላይ አልተነጋገረም በሚል ጥያቄ የሚያነሱ ወገኖች አልጠፉም። ከ203 እስከ 207 የዚህ ፓርላማ ባል ሆነው ያገለገሉትና በአሁኑ ወቅት የፓን አፍሪካ ፓርላማ የክብር ፕሬዝዳንት የሆኑት ዶክተር አሸብር ወልደ ጊዮርጊስ ሁኔታው ውስብስብ መሆኑን ይናገራሉ። ለዚህ ምክንያቱ ደግሞ ሁሉም መቀመጫዎች በገዢው ፓርቲ ኢህአዴግና በአጋር ድርጅቶቹ መያዛቸው እንደሆነ ያምናሉ። በዚያ የሚገኙት በአንድ በኩል የፓርቲ አባል የሆኑና ስልጣን ያላቸው በሌላ በኩል ደግሞ የፓርላማ መቀመጫ የያዙ መሆናቸው ሁኔታውን እንዳወሳሰበው ነው ያብራሩት ፓርላማው አልተነጋገረበትም የሚለውን ለመደምደም መነሻ አይኖረኝም ምክንያቱም አጋጣሚ ሆኖ የአንድ ፓርቲ ፓርላማ ነው ያለው ይህ ፓርቲ ደግሞ ከአስፈጻሚውም ጋር የጋራ አጀንዳ ነው ያለው የጋራ ፕሮግራም ነው ያለው። ከዚህ አኳያ የራሱ የሆነን ጉዳይ ይዞ ጎላ ብሎ ለመውጣት የሚፈጠርለት አጋጣሚ ላይኖር ይችላል ግን በውስጥ በፓርቲ ደረጃ እና በምክር ቤት እንግዲህ ባላውቀውም አይወያዩበትም፣ አይነጋገሩበትም የምል እምነት የለኝም። ተቃዋሚ ፓርቲዎች ብኖሩ ኑሮ በእርግጥ ያው የተለየ ሀሳብ የተለየ ነገር ይወጣና ወደ ሚዲያውም ወደ ምኑም ይሄድ ነበረ። አሁን አንድ ፓርቲ ስለሆነ ያው የፓርቲ ዲስፕሊን ተከትለው ስለሚሰሩ በዚያ ተውጦ ቀርቶ ካልሆነ አይነጋገሩበትም የምል እምነት አይኖረኝም። እዚህ ላይ ግን ዶክተር አሸብር ለምሳሌ እንግዲህ ፓርላማው መነጋገሩ በራሱ ተነጋግረበት መባሉ ምትም የሚያስተላልፈው መልእክት የሚኖረው እንድምታ አለ። ስለዚህ የአንድ ፓርቲ አባላት ብቻ መሆናቸው የፓርላማው አባላት ነው እንዳይናጋገሩ ወይም በይፋ ተወያይተው ለሕዝብ እንዳያሳውቁ ያደረጋቸው ነው እያሉኝ ያሉት። ተቃዋሚዎች ቢኖሩ ወየግልጭዎች ቢኖሩ ኖሩ እዛ ውስጥ ምናልባትም ፓርላማው በጉዳዩ ላይ በይፋ ተነጋግሮ ሲነጋገር ይታይ ነበረ። አሁን ባለው ሁኔታ ላይ ሁነን ነው መነጋገር ያለብን። ባለው ሁኔታ ላይ ሁነን ስንናገር ገዢው ፓርቲ እና አጋሮቹ ናቸው ያሉት ምክር ቤት፣ እና ሰሞኑን የተደረገው ኢህአደግ ስራ አስፈጻሚም ሆነ ኢህአደግ ማዕከላዊ ኮሚቴ ስብሰባ እዚህ ምክር ቤት አባልም የሆኑት እዚያም አባላት ናቸው። ከዚህ አኳያ አልተነጋገሩበትም፣ በይፋም አልወጡም፣ ለመናገር ይከብዳል። እና ብዙዎቹ እዚያም አሉበት እዚህም አሉበት። ለዚህ ከዚህ አኳያ ለወደፊቱ ልታሰብበት የሚገባው ዳይቨርስፋይድ የሆነ የተለያየ ሀሳብ እንድንጸባረግ በምርጫው ወቅት የተፈጠረ ሁኔታ ተቀይሮ ያ አስተሳሰብ መጣበትን መንገድ መስራት የሚያስፈልግ ይመስለኛል። በአማራና በኦሮሚያ ክልሎች ያሉ ቅሬታዎችና ብሶቶች በግልጽ ከሚነገረው የሰፉ እንደሆኑ ዶክተር አሸበር አስረድተዋል። የወልቃይትን ጥያቄ በምሳሌነት በመጥቀስም በአማራ ክልል ተወላጆች ላይ የደረሱ ሌሎች በደሎች መገለጫ ሊሆን እንደሚችል ተናግረዋል። ከወልቃይ ሰፋ ያለ እኔ የማምነው የኢትዮጵያ ብሔር ብሔረሰቦች በህገ መንግስታችን መሰረት የትም ዞሮ የመኖር የትም ሄዶ ሀብት ማፍራት መብት አላቸው። ህገ መንግስቱ ያን እንደነገራል። ከዚያ አኳያ እኔ ምናልባት በእኔ እምነት የአማራ ክልል ተወላጆች በአንዳንድ ክልሎች አካባቢ ተገፍተዋል ተገፍተዋል። ሀብታቸው ተነጥቆ ተዘርፎ ተገፍተው የወጡበት ሁኔታ አለ። ወደ ፍኖ የኢትዮጵያ ህዝብ የሚያውቀው ነው። ይህ ደግሞ ምናልባት ያንን አስተሳሰብ አሁን ወልቃይት ትግራይ ሂዶ ከሆነ ትግራይ ኢትዮጵያ ነው። ወልቃይት አማራ ቢሆን አማራ ኢትዮጵያ ነው። አሁን እዚያ ደረጃ ደርሶ ህዝብ እስከ መጋደል እስከ መጠፋፋት የሚያደርስ ነገር ሊኖር አይገባም። የሚያስፈልግ ነገር ካለ በውይይት በጣም በሰለጠነ መንገድ ህገ መንግስቱን እና ህገ መንግስቱን መሰረት አድርጎ ከዚያ መፍታት ይቻል ነበር። ምናልባት ወደ እንድብ ሰው ያደረገው በሌላ አካባቢ የአማራ ተወላጆች የደረሰባቸው ችግር ወደዚህ ደረጃ ያደረሳቸው ነው የሚመስለኝ። ይህንንም መልሶ ሬዚዮም ማድረግ የሚያስፈልገው ይመስለኛል። መልሶ መታየት አለበት። ተመልሶ ታይቶ በህገ መንግስቱ መሰረት መብቱ ካልተከበረለትና ያ መብቱ ተነጥቆ ከሆነ ያንን መልሶ ወደነበረበት ነበረበት መመለስ ያስፈልጋል። ለህዝቡ ጥያቄዎች መልስ ከመስጠት አንጻር መንግስት ግልጽ መሆን እንዳለበትም ዶክተር አሸበር አሳስበዋል። አሁን አንዳንድ ቦታዎች ላይ የተጀመረው ችግር እየሰፋ ሲሄድ አሳሳቢ ነው የሚሆነው። ይህንንም እንግዲህ በመንግስት ደረጃ በስፋት ከህዝብ የተነሱ ጥያቄዎችን፣ የተደመጡ ችግሮችን ለይቶ አውቆ እያንዳንዳቸውን አድሬስ ማድረግ ያስፈልጋል። አሁን የሚፈታውን አሁኑኑ የሚደስ ሊመፍታት ያስፈልጋል። ቀጣይ ጊዜ የሚጠይቁትን አሁንም ከህዝብ ጋር ተያይዞ ይህንን በዚህ ጊዜ እንፈታለን፣ ያኛውን በዚያ ጊዜ፣ የረጅሙ ጊዜ ደግሞ መፍታት የማይችለውንም አንዳንድ ምንድነው የሚባለው፣ ከጣፋጭ ውሸት መራራ እውነት ይሻላል የሚባል ነገር አለ። ማትችለውንም ማትደራደርበትም ጉዳይ ካለ ከህገ መንግስት አኳያ ከህግ አኳያ ማትችለውም ነገር ካለ መዋሸት ማባበል አያስፈል፣ በቀጥታ ይሄ ይሄ ነው። አንዳንድ የህገ መንግስታዊ ትርጉም የሚያስፈልጋቸው ነገሮች የሚነሱ ከሆነ ያንን ከህገ መንግስቱ አኳያ አይቶ ወደፊት ደግሞ ጊዜ ወስዶ ማስተካከል። የኢትዮጵያ ፓርላማ ማለትም የህዝብ ተወካዮች ምክር ቤት ከረፍት የሚመለሰውና የ2009 የመጀመሪያ ስብሰባውን የሚያካሂደው በያዝነው መስከረም የመጨረሻ ሰኞ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ የመጽሔት ርዕስ እንሻገራለን ወደ ኤርትራ ጉዳይ ነው የሚወስደን ኤርትራ ራሷን እንደ ዳዊት ዩናይት ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ህዝብ ላይ ነው ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል ረዳት ሚኒስትሯ ትናንት በዩናይት ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በኤርትራና በአሜሪካ መካከል ያለው ግንኙነት ዋሽንግተን እንዲኖር የምትፈልገውን አይነት አለመሆኑን የተናገሩት ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ የማኝነት መድረክ ላይ ቀርበው የተናገሩ ሌሎች ምስክሮችም የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫ እና የየራሳቸውን የመፍትሄ ሀሳቦችም አቅርበዋል። የኤርትራ መንግስት ምላሽ ለማግኘት የኤርትራን መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ፣ ኒውዮርክ ወደሚገኘው የኤርትራ ሚስዮንና ወደ አስመራም ደውለን ያደረግናቸው ሙከራዎች ለጊዜው አልተሳኩም። በሌላ በኩል ግን የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ ላይ በኤርትራ ላይ የተካሄደውን የትናንቱን እማኝነት ቅንነት ከጎደለው መረጃ የተነሳ ሲል ሰይሞታል። ሰለሞን አባተ ዝርዝሩን ይዟል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ቀዳሚዋ እማኝነት ሰጪ ነበሩ። በትናንቱ የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ ስር በሚገኘው ንዑስ ኮሚቴ ፊት ቀርበው ንግግራቸውን የጀመሩት ኤርትራ ከ2 አምስት የነጻነት ዓመታት በኋላ ዛሬ የምትታወቀው በፍልሰቷና በተበላሸ የሰብአዊ መብቶች አያያዟ ነው ሲሉ ነበር። በተለይ የፍልሰት ጉዳይ ላይ ልዩ ጫና ሰጥተው ነው የተናገሩት። ረዳት ሚኒስትር ቶማስ ግሪንፊልድ በዚህ ህማኝነታቸው ወቅት ሶስት ሚሊዮን እንደሚሆን ከሚገመተው የኤርትራ ሕዝብ አምስት ሺህ የሚሆኑ ዜጎቿ የተባበሩት መንግስታት ድርጅትን ግምት ነው የጠቀሱት፣ በየወሩ ወደ ስደት እንደሚጎርፉ ተናግረዋል። ብዙዎቹ ደግሞ እጅግ አደገኛ ለሆኑ አፍሪካ አቋራጭ እና ሜዲቴራንያን ባሕርን ለመሳሰሉ አደገኛ መንገዶች ራሳቸውን እያጋለጡ እንደሚጓዙ ጠቁመዋል። አንዳንዴም ጨካኝ አረመኔኗ ያለዋቸው አሸጋጋሪዎች እጆች ላይ እና ደህንነት የሌላቸው ጀልባዎች ላይ እየወደቁ ኤርትራ እየደማች ነው አሉ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ። ሀገሪቱ ወጣቶቿን እየደማች ነው። ምርጫ ምን እንደሆነ ጨርሶ በማታውቅ ሀገር ውስጥ ኤርትራውያን ድምፃቸውን በእግር እየሰጡ ነው። ኤርትራውያኑ እየሸሹ የሚወጡት ማለቂያ የሌለውን ወታደራዊ ምልመላ ወይም ብሔራዊ አገልግሎት፣ የሃይማኖት ማሳደድና ሌሎችም የሰብአዊ መብቶች ጥሰቶችን እንዲሁም ድህነትን መሆኑን ሚስ ቶማስ ግሪንፊልድ ዘርዝረው፣ በኤርትራና በአሜሪካ መካከል ያሉት ግንኙነቶች የሚመረኮዙት በእነዚህ ሁኔታዎች ላይ ነው ብለዋል። ዩናይትድ ስቴትስ መሰረታዊ የሆኑ ተቃርኖዎች ካሏት ሀገሮች ጋርም ቢሆን በጋራ በሚያራምዷቸው ዓለም አቀፍ ጉዳዮች ወይም ጥቅሞች ላይ ግን በአጋርነት ለመስራት እንደምትፈልግ ረዳት ሚኒስትሯ ተናግረዋል። ኤች አይ ቪ ኤድስና ወባን ለመዋጋት፣ የትምህርት ስርጭትን ለመደገፍ፣ ሁከተኛ ጽንፈኝነትን ለመፋለም፣ አስተዳደርን ለማጠናከር በቢሊዮኖች የሚቆጠሩ ዶላሮችን ሀገራቸው እንደምትለግስ ቶማስ ግሪንፊልድ አስታውሰዋል። ስ ስ ስ ስ ስ ስ ስ ኤርትራን በተመለከተ ግን ሁኔታው እንዲህ አይደለም። ይህ የሆነው ደግሞ በኤርትራ መንግስት በራሱ ውሳኔዎች ምክንያት ነው። የዛሬ 11 ዓመት የኤርትራ መንግስት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ፣ ሌሎች ለጋሾችና መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች እንዲወጡ፣ ቀጥሎም የዩናይትድ ስቴትስ የመከላከያ አታሼ ቢሮ እንዲዘጋ ማዘዙን ረዳት ሚኒስትሩ አስታውሰው በዚህ ምክንያትም በሁለቱ ሀገሮች መካከል መተጋገዝ እንደሌለ፣ ወታደራዊ ግንኙነት እንደሌለ በአውሮፓውያኑ የዘመን አቆጣጠር ከ2010 ዓ ወዲህ አሜሪካ አስመራ ላይ አምባሳደር እንደሌላት የተናገሩት የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ይህ እኛ እንዲኖር የምንሻው አይነት ግንኙነት አይደለም ብለዋል። ኤርትራ ኢዝ ኦን ኤርትራ በምድር ላይ ካሉት እጅግ ደሃ የሚባሉ ሀገሮች አንዷ ነች። ነውጥ በበዛበትና ስትራቴጂያዊ በሆነው ቀይ ባህር ላይ የምትገኝ ሀገር ነች። ኤርትራ ራሷን እንደ ዳዊት ዩናይትድ ስቴትስን እንደ ጎሊያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው። ከኤርትራ የሚጎርፈው ሰው የሚሰደደው በከፊል በሀገሪቱ የመጣኔ ሀብት ሁኔታዎች ምክንያት ቢሆንም ሰውን የሚገፋው ግን የሰብአዊ መብቶች አያያዟ መሆኑን አስታውቀዋል። ባለፉት አስር ዓመታት አሉ ረዳት ሚኒስትሯ፣ የኤርትራ መንግስት ጋዜጠኞችን፣ የፖለቲካ ተቃውሞ አባላትንና ሀሳባቸውን መግለጽ የሚፈልጉ ሌሎች ሰዎችንም አስሯል። መንግስቱ በአውሮፓውያኑ የዘመን አቆጣጠር በ2001 ዓ ም የዛሬ 15 ዓመት መሆኑ ነው በሀገሪቱ ውስጥ ምርጫ እንዲደረግና ሕገ መንግሥቱ ስራ ላይ እንዲውል የጠየቁ ለውጥ ፈላጊ ሚኒስትሮች እና ሌሎችም ታዋቂ ሰዎችን ያለ ክስ መያዙን አስታውሰዋል። ከእነዚያ ሰዎች ብዙዎቹ ዛሬም እስር ላይ እንደሚገኙ ጠቁመዋል። ግሪንፊልድ ረዳት ሚኒስትሯ ካነሷቸው ነጥቦች መካከል መንግስቱ ለወታደራዊ ምልመላው ሰበብ የሚያደርገው ከኢትዮጵያ ጋር የገባበትን ጦርነትም ሰላምም የሌለበትን ሁኔታ እንደሆነ ተናግረዋል። ኤርትራ ከሌሎችም የአካባቢው ሀገሮች ጋር ያሏትን ግንኙነት የተቋቋሙት ሚኒስትር ግሪንፊልድና ሚኒስትር ግሪንፊልድ ባለፉት ሁለት ዓመታት ኤርትራ ለአልሻባብ ድጋፍ መስጠቷን የሚያሳይ ሪፖርት ከተባበሩት መንግስታት ድርጅት ቃኝ ቡድን አለመቅረቡን ተናግረዋል። ይሁን እንጂ የድርጅቱ የሶማሊያና የኤርትራ ቃፊር ቡድን ገብቶ ምርመራ እንዲያካሂድ አለመፍቀዱ ሀገሪቱ የተጣሉባትን የጦር ማዕቀቦች ስለ ማክበር አለማክበሯ በቂ መረጃ እንደ እንዳይገኝ ማድረጉን አመልክተዋል። ከኤርትራ ጋር ሀገራቸው ያሏት ግንኙነቶች እንዲህ ቀላል ባይሆኑም አሜሪካ የዲፕሎማሲና ሌሎችም ግንኙነቶቿን ማቋረጥ እንደማትፈልግ ገልጸዋል። በሚያስደንቅ ሁኔታ ኤርትራ ውሱን ቢሆንም አንዳንድ መሻሻሎችን እያሳየች ነው። በቅርብ ዓመታት ከዓለም አቀፉ ማህበረሰብ ጋር ለመነጋገር አንዳንድ ጥረቶችን አድርጋለች። ከነዚህ ጥረቶች መካከል ረዳት ሚኒስትሯ የዘረዘሯቸው ኤርትራ የመንግስታቱ ድርጅት እንቅስቃሴዎችን ለመዝጋት አሳልፈው የነበረውን ውሳኔ ማጠፏ፣ አንዳንድ ዓለም አቀፍ ድርጅቶች እንዲመለሱ መፍቀዷ፣ ከያዘቻቸው የጅቡቲ የጦር እስረኞች አራቱን በቅርቡ መልቀቋ ይገኙባቸዋል። ኤርትራ ከአውሮፓ ህብረት ጋር በልማት መስክ ለመስራት ይበልጥ ክፍት መሆኗን፣ ጥቂት ዓለም አቀፍ ጋዜጠኞች እንዲገቡ መፍቀዷን ተናግረዋል ስለ ኤርትራ ህዝብ ብርታት ምክንያትም አድናቆታቸውን ገልጸዋል። ሊንዳ ቶማስ ግሪንፊልድ በኤርትራ ህዝብ ጉዳት ቻይነት እደነቃለሁ። በአስቸጋሪ ሁኔታዎች ውስጥ ሆነው ኤርትራና ኤርትራውያን ራሳቸውን በመቻላቸው ራሳቸውን አኩርተዋል። ለሰላምና ለብልጽግና ትልቁ መሰናክል የተደቀነባቸው በራሳቸው መንግስት ነው። ወደ እድገት በሚያደርጓቸው ትናንሽ እርምጃዎች እኛም መነቃቃት ይሰማናል። ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ በንግግራቸው ማጠቃለያ የኤርትራ መንግስት ማለቂያ የሌለውን አገራዊ አገልግሎቱን እንዲያቆም፣ የፖለቲካ እስረኞችን እንዲፈታ ጠይቀዋል ለመደመጥ እንዲሁም በመንግስቱ ውስጥ በምሉእ ሁኔታና በነጻነት እንዲሳተፍ እድሉ ከተከፈተለት የኤርትራ ህዝብ ትልልቅ ነገሮችን እንደሚያከናውን አምናለሁ። ያ ቀን እንዲመጣም እናፍቃለሁ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ የአፍሪካ የዓለም አቀፍ ጤና የሰብአዊ የዓለም ሰብአዊ መብቶች አያያዝና ዓለም አቀፍ ድርጅቶች ንዑስ ኮሚቴ ሊቀመንበር የኒው ጀርሲው እንደራሴ ክሪስ ስሚትም ረዳት የውጭ ጉዳይ ሚኒስትሯ ከሰጡት ማብራሪያ ጋር የተቀራረበ መልእክት ያለው ንግግር አድርገዋል። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ መድረክ ላይ እማኝነታቸውን ከሰጡ መካከል በሰሜን አሜሪካ በአውሮፓና በመካከለኛው ምስራቅ የሚገኙ ኤርትራውያን፣ የኤርትራ ኦርቶዶክስ ቤተ ክርስቲያን የውጭ ግንኙነቶች ዳይሬክተር አባታት ናቴዎስ ሀብቱ ገብረ አብ ባለ ፒኤችዲ ናቸው ማብራሪያ ሰጥተዋል። የአትላንቲክ ካውንስል የአፍሪካ ማዕከል ምክትል ዳይሬክተር ብራንዊን ብሩተንም በሶማሊያ እስላማዊ ፍርድ ቤቶች ህብረት መባረር ለአልሻባብ መፈጠር ሁኔታዎችን እንዳመቻቸ አስታውሰው የኤርትራ ጉዳይ ጥንቃቄ በጥንቃቄ እንዲያዝ መክረዋል። የኤርትራ ችግር ነው መድኃኒቷም ይህ ነው ያሏቸውን ሐሳቦቻቸውን እማኞቹ ለተወካዮች ምክር ቤቱ ኮሚቴ በዝርዝር አብራርተዋል። መድረኩ በአመዛኙ የኤርትራ መንግሥት በሰብአዊ መብቶች አያያዝ የተከሰሰበት እማኝነቶች የተሰሙበት ነበር። የኤርትራን መንግሥት ምላሽ ለማግኘት ወደ አስመራ፣ ዋሽንግተን ዲሲም ወደሚገኘው የኤርትራ ኤምባሲና ወደ ኒውዮርክ የተባበሩት መንግሥታት ሚስዮንም ደውዬ ነበር። ባለሥልጣናቱን ለጊዜው በቀጥታ ማግኘት ባይሳካልኝም መልእክቶችን ደጋግሜ ትቻለሁ። እስካሁን የደረሰኝ ጥሪ የለም። ስቱዲዮ እስከገባሁ በጥረቴ እቀጥላለሁ። ለማንኛውም ግን አንድ ለኤርትራ መንግስት ቅርበት አለው ወይም ድጋፍ ይሰጣል የሚባል የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ ትናንት በተወካዮች ምክር ቤቱ የተሰማውን እማኝነት ቅንነት ከጎደለው መረጃ የተነሳ ብሎታል። ተጨማሪ መረጃ ከዌብሳይታችን ላይ ያገኛሉ። በነገራችን ላይ የኤርትራ ሕዝብ ቁጥር 6.5 ሚሊዮን መሆኑን የሲአይኤ እና የተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ የያዙት መረጃ ይጠቁማል። ወደ መጨረሻዊ መጽሔት ትንታኔ ርዕስ እንሻገር። በዩናይትድ ስቴትስ ሙስሊም አሜሪካውያን ብዙ ጊዜ የሚታዩት የሪፐብሊካን ፓርቲው ደጋፊዎች ተደርገው ነው ሲል ይንደረደራል። በአሁኑ ጊዜ ግን ይበልጥ ወደ ዲሞክራቶቹ እያዘመሙ መጥተዋል። በመጪው ህዳር ወርም ፕሬዚዳንታዊ ምርጫው ላይ ለዲሞክራቷ ሂላሪ ክሊንተን ይሆናል ድምፅ የሚሰጡት ተብሎ ተጠብቋል። ባልደረባችን ሞሱድ ፋሪቫር ለአሜሪካ ድምፅ ያጠናቀረውን ዘገባ ሰለሞን አባተ፣ ሰለሞን ክፍሌ እንዲህ ያቀናብረታል። እዚህ ከዋሽንግተን ዲሲ ወጣ ብሎ የሚገኘው መስጂድ ከዲሞክራቲክ ፓርቲው ጠንካራ ይዞታ በጣም ርቆ ነው ያለው። ፎልስ ቸርች ቨርጂኒያ በሚገኘው በዳር አልሂራጅ መስጊድ የሚሰባሰቡ አማንያን አብዛኞቹ በአንድ ወቅት ድምፅ የሰጡት ለሪፐብሊከን ነው። ዛሬ ግን ለዋይት ሀውስ ቤተ መንግሥት በሚካሄደው ፕሬዝደንታዊ ውድድር ተቀናቃኛቸውን ሪፐብሊካን ዶናልድ ትራምፕ ለማስቆም ሲሉ ብቻ ድምፅ የሚሰጡት ለሂለሪ ክሊንተን እንደሚሆን ይናገራሉ። አዝሚ ረህማን አንደኛው ሙስሊም አሜሪካዊ መራጭ ናቸው። ሁላችንም አንድ አይነት አስተሳሰብ ያለን ይመስለኛል። በእኛ ላይ እየተካሄደ ያለውን የፕሮፓጋንዳ ዘመቻ ከተመለከትን በዚያ የምንስማማ አንሆንም። የእስልምና እምነት ተከታይ ፍራቻ ወደ ዋይት ሃውስ እንዳይገባ ማድረጉ ወሳኝ ነው። ለዚህም ይመስለኛል ሙስልሞች ሁሉ ለመምረጥ ያልተመዘገቡ ካሉም ተመዝግበው የዲሞክራቲክ ፓርቲውን እጩ እንዲመርጡ የምንፈልገው። የዳር አልሂራጅ መስኪድ ወጣቶች አስተባባሪ ፋዚያዲን በበኩላቸው በየአርቡ ጸሎት ላይ በበጎ ፈቃድ የተሰማሩ ወጣቶች ሴት መራጮችን እንዲመዘግቡ ይጠይቃሉ። በዚህ ዘመቻ በመላ ዩናይትድ ስቴትስ አንድ ሚሊዮን ሙስሊም መራጮችን ለመመዝገብ ታቅዷል። ሲስተር ፋዚያ ድምጻቸውን ከፍ አድርገው የሚያስተላልፉት መልእክት ደግሞ ቀላል ነው። ይህ ዓመት ወሳኝ ዓመት ነው። በአንድ በኩል ክሊንተን ቀርበዋል። በሌላ በኩል እኚህ ትራምፕ የሚባሉ እብድ ሰው ይገኛሉ ለዚህ ነው እጅግ አስፈላጊ ዓመት ነው ያልኩት። እኛ ድምፅ ካልሰጠን፣ በምርጫው ካልተሳተፍን ትራምፕ ወደ ቤተ መንግሥቱ ሊገቡ ይችላሉ። አብዛኞቹ በዩናይትድ ስቴትስ የሚገኙ ሙስሊሞች እንደ ጋያና ተወላጁ ሙስሊም አሜሪካዊ ስደተኞች ናቸው። የሕዝብ መለኪያ አስተያየቶች ካሉት ሶስት ነጥብ አምስት ሚሊዮን ሙስሊም አሜሪካውያን አብዛኞቹ ይበልጥ ያዘነበሉት ወደ ዲሞክራቲክ ፓርቲው ነው። ተራማጅ አስተያየቶችም አሏቸው። እንደ አውሮፓውያኑ የዘመን አቆጣጠር በ2000 ዓ ም ሙስሊም አሜሪካውያን ግልብጥ ብለው ወጥተው ድምፅ የሰጡት ለጆርጅ ደብሊዩ ቡሽ እንደነበር ይታወሳል። የዚያን ዓመቱ ፕሬዝደንታዊ ምርጫ የተለየ ነበር ይላሉ የጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤክስፖዚቶ ሂስቶሪካ ዴሞክራቲክ ፓርቲ ሲ ማ ር በታሪክ እንደምናየው ዲሞክራቲክ ፓርቲው እንደ ህዝብ ፓርቲ ነው ይቆጠር የነበረው። ይበልጥ አሳታፊ ከሪፐብሊካን ፓርቲውን በተሻለ ሁሉን የሚያሳትፍ ተደርጎ ነው የሚታየው። አሁንም ያ አመለካከት ያለ ይመስለኛል። በብዙዎች ዘንድ ሙስሊም አሜሪካውያንን በተለይ ወደ ዲሞክራቲክ ፓርቲው በገፍ እንዲጎርፉ ያደረገው ምክንያት የሪፐብሊካን ፓርቲውን ወክለው የቀረቡት ዶናልድ ትራምፕ በየጊዜው የሚናገሩትና የሚሰጡት አስተያየት በብዙዎች ዘንድ ጸረ ሙስሊም ተደርጎ መቆጠሩ ነው። ምንም እንኳ የሙስሊም አሜሪካውያኑ ድምፅ አነስተኛ ቢመስልም ታዲያ ሙስሊሞች በብዛት በሚኖሩባቸው የዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች ማለት በፍሎሪዳ፣ በኦሃዮ፣ በቨርጂኒያ፣ በሚሽገንና በፔንስልቬንያ ለውጥ ሊያመጡ እንደሚችሉ ይታመናል። ፋዚያዲን እንዲህ ይላሉ። በእነዚህ ክፍለ ግዛቶች ያሉ ሙስሊሞች ለውጥ ሊያስገኙ ይችላሉ። በተለይ የምርጫ ውጤት በሁለቱ ተወዳዳሪዎች መካከል በጣም ከተቀራረበ አንድ በመቶ ድምፅ እንኳን ከፍተኛ ለውጥ ያመጣል። የፖለቲካ ምሁራን ግን የሙስሊም አሜሪካውያኑ ማህበረሰብ ወደፊት እያደገ ሲሄድ የፖለቲካ እምነታቸውም ይበልጥ እየሰፋ ይሄዳል ያም ለዲሞክራሲና ለማኅበረሰቡ ጠቀሜታ ይኖረዋል ሲሉ በጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤስፖዚቶ ያስረዳሉ። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን 3 ሰዓት ከ45 ያመለክታል። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን ሁለተኛውን አጋማሽ ስርጭታችንን ጀምረናል። ቀዳሚ ወዳደረግነው ዘገባ እንውሰዳችሁ። በሪዮ ኦሊምፒክስ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹን ወደ ላይ በማጣመር በኢትዮጵያ የዜጎች መብት ጥሰት ተቃውሞ ምልክት ያሳየው ሯጩ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የያዘውን በፖሊሲና በሕዝብ አስተያየት ክበቦች ለየት ያለ ሩጫ በትናንትናው ምሽት ዘግበንላችኋል። የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የምክር ቤት አባላትና ከዓለም አቀፍ የመገናኛ ብዙኃን ጋር የሚደረግ መሆኑን በዚህና በሌሎች ተያያዥ ርሶች ላይ ላተኮረ ቃለ ምልልስም ዛሬ ወደ ስቱዲያችን ጎራ ማለቱን ቀደም ብለን ጠቁመናል። በፌስቡክ አድማጮች ያደረሱና አስተያየቶች አካቶ ሄኖክ ሰማእግዜር ተከታዩን አቀናብሯል። ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። ፈይሳ ሌሊሳ በሪዮ የኦሊምፒክ ውድድር ላይ የብር ሜዳሊያውን ሲያሸንፍ እጆቹን ወደ ላይ አድርጎ የኢትዮጵያ ውስጥ በኦሮሚያ እንደዚሁም በተለያዩ አካባቢዎች ያሉ ተቃውሞዎችን ለዓለም ሕዝብ ያሳየ ኢትዮጵያዊ አትሌት ነው። እዚህ ስቱዲዮ ይዘነዋል። ፈይሳ ሊሌሳ እንኳን ደህና መጣህ። ወደ ዋሽንግተን ዲሲ ከሪዮ ወደ ዩናይትድ ስቴትስ ገብተሃል። ሰሞኑን እዚህ ዋሽንግተን ዲሲ አካባቢ ደግሞ ስትሮጥ ነበር። ኮንግረስ ሄደህ ነበር፣ የኮንግረስ ሰዎችን አነጋግረሃል። በተለያዩ የመገናኛ ብዙሃን ደግሞ መረጃዎችን ስታቀርብ ነበረ። እስቲ እዚህ ዋሽንግተን ዲሲ ሰሞኑ ስታደርግ አድርግ የነበረውን እንቅስቃሴ ግለጽልኝ። እኔ እንቅስቃሴ ያደረግኩት ለገጠኞች ፕሬስ ኮንፈረንስ ላይ ተገኝቼ እኔ ለምን እንዳደረግኩ ነው የነገርኳቸው። እንግዲህ በቀጥታ ከፈይሳ ጋር እናንተ የምትወያዩበት መድረክ ነው ይሄ። ጥያቄዎቻችሁን አት ቪኦኤ ማሀሪክ ላይ አቅርቡ። ፈይሳም እዚህ ሆኖ ጥያቄዎቻችሁን ይመልስላችኋል። በቅድሚያ ሪዮ ላይ ለምን እንዳደረከው እጅህን አጣምረህ ከራስ በላይ ምልክት ያሳየህበት ለምን እንዳደረከው ገልጸህልናል። አይምሮ ውስጥ ያኔ ይብላላ የነበረው ነገር ምንድን ነው? ሩጫውን ስትሮጥ እና ደግሞ ይህን ምልክት ስታሳይ? እኔ እየሮጥ ብዙ ነገር እያሰብኩ ነበረ። ደስተኛ ሆኜ የማሮጥኩም ምክንያቱ እኛ አገር ላይ በጣም ከባድ ጭፍጨፋ ነው ህዝባችን ላይ በኢትዮጵያ መንግስት የደረሰበት። ስለዚህ እዛ አካባቢ ደርሼ ተቃውሞ በሰላማዊ መንገድ ማሳየት እያሰብኩ ነው የምረጠው። ለእኔ ተሳክቶ እሱን ነገርን በማሳየት ደስ ብሎኛል። አዘን ነው የተሰማኝ። ምንም ደስታም አልተሰማኝም። እንግዲህ በርካታ ኢትዮጵያውያን በተለይ እዚህ ዋሽንግተን ዲሲ ከመጣ በኋላ እንደዚሁም ደግሞ ሪዮ ኦሊምፒክ ላይ የኢትዮጵያን ሁኔታ፣ የዜጎችን፣ የሰዎችን ሁኔታ ለዓለም በመናገርህ በጣም በርካታ አድናቆቶች። አሁን ራሱ ጆሲማን ምን እያለ ነው? አኮር ሀይን ደህናነ ወይ በልልኝ ብሏል። ፌስቡክ አት ቪዮ አማሃሪክ ላይ ፈይሳ በጣም አኩርተህናል። ጀማል መሐመድ የሰጠው አስተያየት ነው። ብዙ ሰዎች አንተ በሰራኸው ስራ ኮርተዋል። አንተ ምን ይሰማሃል? ይህንን ለዓለም ህዝብ በማቅረብህ እና ደግሞ ለዚህ ቦታ በመብቃት ምን ይሰማሃል? እኔ በጣም ደስ ብሎኛል። የተጨቆነ ህዝብ ድምጻቸው የታፈነ ሀገራችን ውስጥ በኢትዮጵያ መንግስት ሲጨፈጨፉ የነበሩት ብዙ ሰዎች፣ ነፍሰ ጡር፣ ህፃን ልጆች፣ ሽማግሌዎች፣ ወጣቶች ከዩኒቨርሲቲ እየተባረሩ ነው። ለእነሱ ይህ ዓለም ምንም መፍትሄ መስጠት አልቻለም። ውጭ ሀገር ህዝቡ ሰላማዊ ሰልፍ ይወጣል ከዛ የተደፈነ የነሱ ድምጽ በማሳየት በጣም ደስ ብሎኛል። እንግዲህ አንድ አስተያየትም የደረሰን ከዚህ ኢየሱስ ዘሙላቱ የህዝቦች ድምጽ ነህ የሚል ነው። ይሄም መናገር ያልቻሉትን ለአደባባይ ማምጣት መቻልህን አስመልክቶ የሰጡት አስተያየት ነው። ኢትዮጵያ ውስጥ ብመለስ አደጋ ይደርስብኛል ብለሃል። አሁን ደግሞ እዚህ ወደ ዩናይትድ ስቴትስ ነው የመጣኸው። ብትመለስ ምን የሚሆን ይመስላል? ብመለስ ታውቀዋለህ፣ ሌሎቹ ላይ የደረሰ ነገር ነው የሚደርስብኝ። እኔ እዛ ጋራንቲ የለኝም። በመመለስ በጣም አደጋ ነው። እኛ ሀገር ማንም የሚሰማ ሰው የለም። ባለስልጣኖቹ እንደፈለጉ ሰውን ያስራሉ፣ እንደፈለጉ ሰው ይገድላሉ፣ እንደፈለጉ ሰው መሬቱ ያፈናቅላሉ። እኔ ደግሞ አንድ ሰው ነኝ ደግሞ የእነሱ ምስጥር ስላወጣው አደባባይ ላይ እኔ አውቶማቲካሊ ወዲያው ነው የሚገሉኝ ብዬ ነው የሚያስበው። እዚህ ዋሽንግተን ዲሲ ውስጥ ከተለያዩ የኮንግረስ አባላት ጋር ስትነጋገር ነው የቆየኸው። ሰሞኑን የኮንግረስ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ክሪስ ስሚት ጋር ተገናኝተ በጋራ መግለጫ ባወጣህበት ቀን ህግ ረቂቅ ህግ ተላልፏል። ይሄ ረቂቅ ህግ በዩናይትድ ስቴትስ ኮንግረስ በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶችን የሚዘረዝር ነው። እስኪ ወደ ህጉና በዛ ውስጥ ያለህን አስተያየት ከመውሰዴ በፊት አንተ ያየኸው ኢትዮጵያ ውስጥ የተመለከትከውና ለዚህ ምልክቱን የህዝቡን ድምፅ ሆናለሁ ብለህ እንድትነሳ ያደረገህን ምክንያት ግለጽልኝ። ምን አይተህ ነው እንደዚህ አይነት ውሳኔ የወሰንከው? ሰው እየታሰረ ነው፣ እየተገደለ ነው፣ በጅምላ ብዙ ቦታ የሆነ ነገር። ስለ መፍትሄ ስትናገር ተይዘህ እስር ቤት የምትገባበት ጊዜ ነው። ይህንን አይቼ ነው ይሄን ነገር ማሳየት የሞከርኩት ማለት ነው። እንግዲህ በቀጥታ አትቪው አማሪክ ላይ ጥያቄዎቻችሁን ላኩልን። በቀጥታ ፈይሳ ጥያቄዎቻችሁን የሚመልስ ይሆናል። አስተያየቶች እየደረሱ ነው። ደረጀ አረዳ ተሾመ ጀግና መባል ያንሰሃል፣ ያንተ ድል ከአድዋ ድል አሳንሼ የማየው አይደለም፣ ክብራችንን ነው የመለስክልን የሚል አስተያየት ሰጥቷል። ሌሎቻችሁም አስተያየቶቻችሁን ስጡን። አሁን ወደ ህጉ እንመለስ በዩናይትድ ስቴትስ ውስጥ የህግ አውጪዎችን እንደዚሁም የመገናኛ ብዙኃን ግንዛቤ እንዲኖራቸው በተለያዩ ቦታዎች እየሄድክ ግንዛቤ እየፈጠርክ ነው ያለው። ይህን ሰሞን ምን ለውጥ ያመጣል ብለን ይህን የምታደርገው? እኔ እኛ ሀገር ላይ የተደረገ ነገር ነው፣ ለእነሱ ያቀረብኩት፣ እነሱ ፊት የተናገርኩት። የሚያደርጉት እነሱ ናቸው የሚያውቁት። ከዚህ በፊትም ከኢትዮጵያ መንግስት ጋር ጥሩ ዲሞክራሲ እየተካሄደው ምናም ብሎ ነው ሲያወሩ የነበረ አሁን ደግሞ እሱ ነገር እንዲቀየር ነው እኔ የሚያስበው እንጂ እነሱ ናቸው የሚያውቁት እንጂ እኔ ምን አውቃለሁ? እኔ የተሰማኝም የውስጤ ነው ለእነሱ ያሳለፍኩት ማለት ነው። ለምትከታተሉን ለማብራራት ያህል ህጉ ኤችአር 2016 ይባላል። ውሳኔ 2016 እንግዲህ የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ኮንግረስማን ክሪስ ስሚት ናቸው የጻፉት። በዴሞክራቶችም በሪፐብሊካኖችም ድጋፍ ያለው ነው። የኢትዮጵያ መንግስትን የሚጠይቀውንም ልግለጽላችሁ። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ እንግዲህ የወጣው አዲስ የኮንግረስ ረቂቅ ህግ ነው። የኢትዮጵያ ጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች የሚያወግዝ ነው። የኢትዮጵያ መንግስትም ሁኔታውን በገለልተኛ ቡድን የተሟላ ማጣራት እንዲያደርግ የሚጠይቅ ነው። ይሄ ደግሞ ከሆነ በኋላ ከኃይል ያለአግባብ የተጠቀሙ የጸጥታ ኃይሎችም ለፍትህ ለፍርድ እንዲቀርቡ የሚጠይቅ ነው። በእስር ቤት የሚገኙ ጋዜጠኞች፣ እንደዚሁም ደግሞ የፖለቲካ መሪዎች እንዲፈቱ የሚጠይቅ ነው። በማህበረሰብ ተቋማት ላይ ደግሞ የተጣለው ህግ እንዲሻሻልና እንዲለወጥ የሚጠይቅ ነው። እስቲ በእነዚህ አሁን በገለጽኩላችሁ ሀሳቦች ላይ የእናንተን አስተያየት ላኩልን። ጥያቄዎቻችሁንም አንሱ እንወያይ። አትቪዋ ማህሪክ ላይ ፈይሳ፣ ወደ አንተ ልምጣና በአጠቃላይ በኢትዮጵያ ውስጥ እየተከናወነ ያለው የሰብአዊ መብት ጥሰትን አስመልክቶ በምታነጋግር ጊዜ ከዩናይትድ ስቴትስ ባለስልጣናት የምታገኘው ምላሽ ምንድን ነው? ምን ይሉሃል? እኔ ምንም አላሉኝም። ያወጡትም ህግ እኔ አላነበብኩም። ሰው እንደ አጋጣሚ ነግሮኛል። እነሱ ያወጡት እኛም እሱ ነው የጠየቅነው፣ መብታችን ይከበር ነው። እኛም እንደ ማንኛውም ኢትዮጵያ ሀገራችን ውስጥ በሰላም መኖር ነው የምንፈልገው። ይህንን ነው እንጂ እኛ ሰውም ጠልተን አይለን። አሁን ከቤተሰቦች ጋር ትነጋገራለህ። በቀደም ልጆችን አስመልክቶ ጥያቄ ቀርቦልህ ነበረ በጋዜጣዊ መግለጫ ላይ እና አንድ እኔንም በጣም ሳስበው የነበረው ንግግር የተናገር ከዋለ ልጆቼ ከማንም አይለዩም ያልከው ነበረ። እስኪ ከቤተሰብህ ጋር አሁን ያለህን ግንኙነት ግለጽልን። ከነሱ ጋር በስልክ እንገናኛለን። እንዴት እንደሚኖሩ እየነገሩ ነው። በሰላም እየኖሩ ነው። ጥሩ ነው። ወደ ሩጫ እንደዚሁም ደግሞ ያው ኑሮህ ነው መሮጥ፣ ኑሮህ ነው። ኬንያ ሄዳለሁ ብለህ ነበረ ምናልባት ከፍተኛ ሀይ አልቲትዩድ ከፍተኛ ቦታ ላይ ልምምድ ማድረግ ስላለብህ አሁን ደግሞ ዩናይትድ ስቴትስ ነው ያለኸው። እዚህ ትቆያለህ? እዚህ ለመቆየት ሀሳባለህ? ሌላም የቀረበልህ ጥያቄ ለዩናይትድ ስቴትስ የመሮጥ እድሉ ቢኖርህ በዓለም ሻምፒዮናም ሆነ በተለያዩ የኦሊምፒክ ውድድሮች ትሮጣለሁ የሚል ጥያቄ ቀርቦልህ ነበረ። ምላሽህን አሁን ጋቢና ቪያት ቪያ ማሪክ ላይ እንስማው። እኔ ሀሳብ የለኝም። ሀገሬን በጣም ይወዳለው፣ ህዝቤን በጣም ይወዳለው። ለህዝብ ብዬ ነው ከሀገር የወጣሁት እንጂ ለሌላ ወይም ደግሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ፣ ጥሩ ቤት ውስጥ ነው የሚኖረው። ለህዝብ ብዬ ነው የወጣሁት እንጂ እኔ ለሌላ ሀገር ብዬ ሌላ ሀገር ለመሮጥ አደለም ከቤተሰቤ ከተለያሁት። እኔ ወደፊት ስራ ተቀይሮ ተመልሼ ለሀገራችን ቢሮጥ ደስ ይለኛል እንጂ ለየትም ሀገር አልሮጥም። ዜግነቴም አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደሚሮጥ ነው ተስፋ የሚያደርገው። ሩጫውን በተመለከተ ታዲያ እንግዲህ ከዓለም ሻምፒዮና እና ከኦሊምፒክ ውድድሮች ውጭ በሀገር ከሚደረጉ ውጭ ሌላ በርካታ ሩጫዎች አሉ። በዛ ላይ ለመሳተፍ እንደምትፈልግ ስትገልጽ ነበር። የት ነው መሰረትህን ማድረግ ያሰብኩ የት ሆነ ነው ልምምድ የምታደርገው እዚህ የአሜሪካ ውስጥ ነው ቦታውን ገና ሰው ጠይቄ በሰሞኑም የሚወስን ይሆናል አሜሪካ እንደ ሚቆይ ነው የሚያውቀ እስካሁን ድረስ ወደ ሌላ እንትን አልወጣም ለትንድግ ኒው ሜክሲኮ ስትል ነበረ በቃ አሪዞና ኒው ሜክሲኮ ሌላ ኮሎራዶ ብዙ እንትን ለትሬኒንግ የሚሆኑ ብዙ ቦታዎች አሉ እነሱም መርጬ ሰው ሯጮች የሚበዙበት ቦታ ላይ ከነሱ ጋር እንዲሰራ ማለት ነው። እዛ ኢንፎርሜ እየጠየቅኩ ነው። እዛ መሄዲያ የቀደም መርጬ። ስለዚህ ሌሎች የኢትዮጵያ ወይ የአፍሪካ አትሌቶች ጋር ነው ይሄንን ውድድሩን የምታደርገው ወይስ? እንግዲህ እንደምታውቀው ውድድር ለማድረግ አሰልጣኝ ያስፈልጋል። አብረሃቸው የምትሰራቸው ሰዎች ያስፈልጋሉ። ና ይሄንን ሁሉ እዚህ በዩናይትድ ስቴትስ የምታገኝ? እኔ መጀመሪያ ከክፍለ ሀገር ሲመጣ በራሴ ነው ሪቼ ወደ ክለብ የተቀላቀልኩት። አሁን ደግሞ ብዙ ልምድ አለኝ ከሩጫ። እኔም ከአንድ አሰልጣኝ በላይ ራሴን ማሰራት ይችላለሁ። ከእኔ ጋር የሚሰራ ሰው እፈልጋለሁ እንጂ ስለ ስራ ራሴን አሰራለ። ፈይሳሌ ልሳ ጋር ሄኖክ ሰማግዜር ያደረገው ውይይት ነበረ የሰማነው። ዝግጅታችን ሊጠናቀቅ ነው አድማጮች። ኢትዮጵያ ውስጥ የተፈጠረው ቀውስ ድንገት ተነዳ ነገር አይደለም። ሕዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እንቢተኝነት ትግሉ ያደገው ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባቴ ነው። ኢትዮጵያዊነት ዜጎችን በመንግስታቸው ላይ ዋና አዛዥ መሆናቸውንና ኢትዮጵያ ደግሞ እንደ አንድ ነጻ ሀገር የምትከበርበትን የእሷን ደግሞ የዋላዊነት የሚከበርበትን መንገድ መፈለግ እንደ ዋና ዓላማዎቻችን ይዘናቸዋል። በስራ ግን እነዚህ ሲተረጎሙ፣ አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደረጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል? በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ረሽተናል። ይሄ አንዱ ትልቁ ስራችን ነው ብዬ አምናለሁኝ። የቀደሙት አቶ በትሩ ገብረ እግዚአብሔር በዳላስ የቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ እሳቸውን ተከትለው የሰማችኋቸው ፕሮፌሰር ብርሃኑ አበጋዝ በእውቁ የዊሊያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ታዲያ ቀደም ብለን ያስተዋወቅነው ነው ፕሮግራም ኢትዮጵያዊነት ይሰኛል። ማህበራቸው በአራት የሲቪክ ቡድኖች እና ማህበሮች የተመሰረቱትን ድርጅት ነው። በኢትዮጵያ ወቅታዊ ጉዳዮች ላይ ያደረጉት ውይይት ለዛሬ አልተሳካም። ነገ እንቀርባለን። አድማጮች፣ ስርጭታችንን ማብቃቱ ነው ያስተናገድናቸው አሉ ክብድና ቆንጅታየንን ከአቀናባሪያችን ከንጉሱ ታምሬና የፕሮግራሙ ዋና አዘጋጅ ትዝታበላቸው ሌሎችም ባልደረቦቻችን ጋር በዚሁ እንሰናበታችኋለን። ነገ አርብ ከምሽቱ በሶስት ሰዓት እንገናኝ። የትግርኛ ቋንቋ ስርጭት ይቀጥላል። ደናደሩ ደናደሩ your way